The Voice of America. ከትናንት በስቲያ በቤንሻንጉል ጉምዝ ክልል ጉባ ወረዳ በተለያዩ ቀበሌዎች የታጠቁ የአካባቢው ተወላጆች በአማራ ተወላጆች ላይ በፈጸሙት ጥቃት የ14 ንጹሐን ዜጎች ሕይወት ማለፉንና ስድስት ሰዎች መቁሰላቸውን የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዲሬክተር ለአሜሪካ ድምፅ ገለጹ። ዋና ዲሬክተሩ አቶ ግዛቸው ሙሉነህ እንደሚሉት ድርጊቱን የፈጸሙት የህወሀት ተላላኪዎች ናቸው። ቪኦኤ ያነጋገራቸው የጥቃቱ ሰለባዎች ጥቃቱ በዘር ልዩነትና በዘር ልዩነት ላይ ያነጣጠረ ነው ይላሉ። የቤንሻንጉል ጉምዝ ክልል የአስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊው አቶ አብደልአዚዝ መሐመድ ግን ጥቃቱ ብሄርን መሰረት ያደረገ አይደለም፣ የህዳሴ ግድቡን ውሃ ሙሌት መጠናቀቁን ተከትሎ ስኬቱን ለማደናቀፍ ተላላኪዎች የፈጠሩት ነው ብለዋል። ዝርዝሩን አስቴር ምስጋናው ከባህር ዳር ይዛለች። ሐምሌ 22 2012 ዓ.ም ማለትም ከትናንትና በስቲያ ምሽት ላይ በቤኒሻንጉል ጉሙዝ ክልል ጉባ ወረዳ በተለያዩ ቀበሌዎች በሚኖሩ የብሔር መሰረት ያደረገ ጥቃት በመፈጸሙ የ14 ንጹሐን ዜጎች ህይወት አልፏል። ስድስት ሰዎች ደግሞ ቆስለው ሆስፒታል እንደሚገኙ ከመንግስትና ከአካባቢ ነዋሪዎች ያገኘነው መረጃ ያመላክታል። በጉባ ወረዳ የአቡኑ መንደር የሚኖረው ሲሳይ አበበ ከእርሻ ስራ ወደ ቤቱ እንደተመለሰ ነው ጥቃት ሊፈጸምበት እንደሆነ በአንድ ዘመዱ የተነገረው፣ ወዲያው ሚስቱን ይዞ ከአካባቢው እንደወጣ ይናገራል። ደግሞ ላይ እንደ ቤታችን ስንገባ መሽቷል። ለመሸቱ አንድ ሰአት እያለ ነው። ጥይት ተኩሱ ሲጀመር የሚስቴንዬ ሌሎችም ነበሩ። የአብረው ጓደኞች እንዲ በጨለማ ምሸቱ ሁለት ሰዓት የሆና ላይ ወደ ማንኩስ ወረዳ ዝም ብለን በቃ ብለ ሰባት ሰዓት ወደን ገባል። በኋላ ጠዋት ወደን ተመልሰን ስናይ በቃ ለማየት በጣም ያስፈላል፣ መፈጠር በጣም ያስፈላል። ይታወቃሉ እነዚህ ሰዎች ይህን ጥቃት የፈጸሙት አካባቢ ነዋሪ ናቸው። እነዚህ ሌላ ደግሞ አሉ። አንድ ደግሞ ማሪ ይባላል ያርጎ በቃ እየተመሳከረ እያለ እሱ ነው እንዲያርጎ አሁን ከይዟ ላይ ስ እንደዚህ ያደረገ ለ ማለት ነው የቀይ ቤት እነሱ በሚያውቁተ በሚያውቁ እኛ ጋር ነዋሪ ስለሆኑ ያን የገሌ ቤት ነው ያን የገሌ ቤት ነው አንድ ገሌ ቤት አንድ ገሌ ቤት ብያሉ። በየ ደጃፉ ሳይወጣ ሳይወጡ አደጃፉ ነው የመትነ በቃ አደጃፉ ላይ ማለት ነው በሩን ይዘው ግና ቤታችን ዝብለ ምንም ያዝ ነገር የለም። እድጃፍ ላይ ስንወጣ በመብራቱ በቃ ዝም ብለው መትነ አቤት ነ አደጃፉ ላይ ነው ይወደቅ በወቅቱ ግን እንደው የጸጥታ አካል ለመጥራት ጥረት አላደረጋችሁ? ከዚህ በፊት ተፈናቅላችሁ ወጥታችሁ ነበር? የሸሸነ ዝሮን እየገባ ነው የሸሸነ ዝሮን እየገባ ነው ማለት ነው። በአሁኑ ሰዓት በፓዊ ሆስፒታል ጉዳት የደረሰባቸውን የቅርብ ዘመዶቹን እያስታመመ ያለው ማንኩሽ ቀበሌ ጃንያ መንደር የሚኖረው አቶ ሰጠኝ አወቀ ጥቃቱን የፈጸሙት የምናውቃቸው አብረን የበላን አብረን የጠጣን ናቸው ብሏል። ሰዓት ላይ ማለት ነው። ምሸት ላይ አዝመራውዬን ስመለስ ከተማ ልገባ ስል አንድ መቶ በላይ ይሆናሉ። ሀያቸው ሩጭ ወደ ቃሻ ስገባ ተከተሉ እየተወሰነ ሩጭ አመለጥኳቸው። ጨለማው ሆነ። ለሀበሻው ላለው ሰው ደወልኩና በቃ ዛሬ ጉምዞች ታጣቂ ነው፣ ጥቁር ለባሽ ነው፣ ሁሉም ተጠንቀቁ ሰድርኩና ለአክስቴ ልጅ የቤት ሩጭ ገባውን ፋታችን ንውጣ ስለው ለቀበሌ ሲደውልለት እንደዚህ አይነት ችግር መጥቶ ገብቷል፣ እንዴት ነው ሲለው ቤቱን ዝጉና ቁጭ በሉ ዝም ብላችሁ በቤት እንዳትወጡ፣ አለ። ሁለት ሰዓት ተኩል ላይ በቃ መቱን እንዳለ በስሌተር እና በአበራው መትረጊስ በሁሉ ቤት በቃ ተጠመደብን። በሁሉ ቤት አንድ ቤት ሲተኮስ አንዱ፣ አንድ ቤት ሲተኮስ አንዱ፣ መቱን እንዳለ ጭስ ጭስ አርገው ነዱ። አራቱን የኔ የተረፈ መሬት ላይ ተኝች። ያጣኸው የቅርብ ቤተሰብ አለ? የገዛ ወንድም፣ እሱም ብቻ ነው፣ ቤተሰቡን ጭምር ነው። ጥቅሞች ናቸው ዝም ብለን ነው የምናንከላፍሳቸዋል ዶክተሩ ላይ ይቀዳል ይሰፋል ግን ጥይቶ ወዳቸው ያንዱ ቅድም ስታወራኝ መቱን መጠው በቤታችን ላይ መቱትን ያልክ እንደው ተራውን ነው የመቱ ወይ አንድ ቀይ የተረፈ የለም በቃ ሁሉም የደምድሞት ይወጡ ቀይ ስትል ምን ማለት አማራውን ቤት ብቻ ነው የመጡ ዛ እንዲሁም እዚህ ቤት አልመጡ ጉዳት ያደረሱት ይታወቃሉ

ይደርስ እንደሆነ የህግ እጀትን ስቆፈቆፈው ልጆችም ቅድሚያ ነው ወደ ናንኩስ ወደ ጉባው የሰደዘ ልሽትን አርጎ የሱ ቤት ተዘግቶን አገኘ ቤት ደግሞ ጥይት ማታ ሲተኮስ ሁለት ሰዓት ላይ ተኩስ የሱ ቤት አልተመጠ አቶ ሰጠኝ እንደሚለው የጥቃቱ ሰለባ የሆኑ የአስራ አራት ሰዎች አስከሬንም ወደ ባህር ዳር ተሸኝቷል። ጠቅላላ አስራ አራት ሰው ነው ድምር የሞተ ሰባት ሰው ቁስለኛውም ፓዊና ያለ አስራ አራቱ ግን ተጭኖ ወደ መሀል ሀገር ወደ ባህር ዳር አሉ። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙልን እንዳሉት ግን አስከሬናቸው ወደ ባህር ዳር ሳይሆን በዘመዶቻቸው ጥያቄ ወደ ተለያዩ አካባቢ እንዲመጣ አመቻችተናል ነው ያሉት። በርከት የሚለው ቁጥር ከሞቱት ውስጥ ከአስራ አራቱ እዚህ ምራብ ጎጃም ሰከላ አካባቢ ያሉ ናቸው። እንግዲህ ሰው አስክሬን ለማምጣት ከዚህ ከቦታውም ጭምር ሰው አንቀሳቅሰናል። እኛ ከዚህ ካያሉበት ከቤተሰቦቻቸው አካባቢ ባሉበትም እንቀሳቅሰን አጅበን አስክሬኑን በክብር ወደ የአካባቢው አምጥተን የገባበት ሁኔታ ነው ያለው። ሁለት ሰዎች ጎንደርና አንድ ሰው ዛጃዊ ነው ከሞቱት ሰዎች ውስጥ ያለው መረጃው ደርሶናል። እነዚህንም በየአካባቢው እንዲደርሱ ነው እያረግ የጉባ ወረዳ የመንግስት ኮሚኒኬሽን ጉዳዮች ቡድን መሪ አቶ ግርማ ንጋቱ እንደሚሉት ጥቃቱ የተፈጸመው በአካባቢ ባሉ ሽፍታዎች ነው። ከሽፍታዎቹ ጋር በመሆን ጥቃቱን ያደረሱ የአካባቢው ተወላጆችና አንድ የሌላ ብሔር ተወላጅ እንዳለ ደርሰንበታል። ክሰቱን የፈጠሩት አካላት ሽፍቶች ናቸው የተባለ ነው ያለው። በፊትም በሁለት ሳምንት አካባቢ የሚሆን ጊዜ በግምት ማለት ነው የአንድ ሹፌር ከነረዳቱ መንገድ ላይ በመጠበቅ እንደዚሁ ገለዋል። ትናንትናም በተሰበሰበ ሁኔታ እነዚህ ሰዎች ላይ ጉዳት አድርሰዋል ማለት ነው። ቀደም ብዬ እነዚህ የጥቃቱ ሰለባ የሆኑ አንዳንድ ሰዎችን አናግሬ ነበረ። ጥቃቱን የፈጸሙት የምናውቃቸው አብረን የበላን አብረን የጠጣን የጉምዝ ተወላጆች ናቸው ነው ያሉ። ሽፍቶቹ ከመጡ በኋላ ከሽፍቶች ጋር እኛ ጋር አብሮ የበሉ አብሮ የጠጡ ሰዎች ተቀላቅለው አብሮን የጨፈጨፉን የሚል መረጃ ለእኛም ሲሰጡን የነበረ እዚሁ አካባቢ ያሉት የተጠለሉ ሰዎች ማለት ነው። መረጃ በማቀበልም ሕግ በማስጠትም ብዙ ነገር በመች የደገፉ ነው የተባሉትን በቁጥጥር ስር የማዋል ስራት ይሰጠናል። እስካሁን ደስ ማለት ነው። እና የትግራይ ተወላጅ የተባለውም በግጥ አለ። እሱም በቁጥጥር ስር የዋለበት ሁኔታ አለ። የቤኒሻንጉል ጉሙዝ ክልል የአስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ አቶ አብዱላዚዝ መሐመድ ጥቃቱ ብሄርን መሰረት ያደረገ አይደለም፣ የግድቡን የውሃ ሙሌት መጠናቀቅን ተከትሎ ስኬቱን የማይደግፉ ተላላኪዎች የፈጠሩት ጥቃት ነው ብለዋል። የግብስ ተላላኪዎች መሆኑን ነው እኛ የደረስ ነበት። አንደኛ የውሃ ሙሌት በተሳካ ሁኔታ እንዳይፈጸም እንቅፋቶችን መፍጠር ጋር በተያያዘ ነበረ እንቅስቃሴው ማለት ነው እና አገሪቱ ወይም ክልሉ እንዳይረጋጋ የብሔር ግጭት ለማስመሰል በየአካባቢው የብሔር ግጭት እንዲነሳ የተሰራ ሴራ ነው። ይህ ጥቃት ከመፈጸማቸው ጎዝም ከጸጥታ ኃይሎቻችን ላይ የተፍስሎ ነበረ እና ባሉበት ቦታ ላይ እየተፈታተነ ነበረ አንድ አምስት የሚሆን ሰው ሞቷል። በተኩስ ልውውጥ ማለት ነው። የጸጥታ ኃይል ነው ወይስ እነዚህ ሽፍቶች ነው እ ተጠርጣሪዎች ደግሞ በዚህ ጉዳይ ላይ እጃቸው አለ ተብሎ ተጠረጠሩ ሰዎች ወደ ሀያ የሚሆን ሰው ተይዟል። ስር አስራ ሁለት የሚሆን መሳሪያ የቡድን መሳሪያ አንድ አርቢጂ ና ሁለት ቆምቡላ። ቀደም ብለው ሲናገሩ የግብፅ ተላላኪዎች ናቸው የህወሓትም ተላላኪ ናቸው ብለውኛል እና ማረጋጋጫችሁ ምንድን ነው? መቀሌ ቆይቶ የመጡ አሉ ከሱዳን ደግሞ የመጡና ይህንን ተልእኮ ይዘው የመጡ ናቸው። ማረጋገጫ ከዚህ በላይ ምን ይፈለጋል? እነዚህ በቁጥጥር ስር የዋሉት ናቸው ማለት ነው? አዎ ማረጋገጫ ማለት ይሄ ነው። በአሁኑ ሰዓት እንግዲህ ጥቃቱ ጋር በተያያዘ ሰው በቁጥጥር ስራ ውላቸዋል። ጠቅላላ ሰላሳ ሰው በቁጥጥር ስራ ውለናል። በህዝብ በኩል የብሔር ግጭት እንዳልሆነ እንዲታወቅ ነው። እስካሁን ገና እጃቸው አለበት የሚባሉ አንድ በአንድ በመልቀም ለህግ የምናቀርብና አጠቃላይ ለህዝብ ይፋ የምናደርግ መሆኑን ነው። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ በአማራ ተወላጆች ላይ ጥቃት የተፈጸመው በጽንፈኛ የህወሀት ተላላኪዎች ነው ብለዋል። አስራ አራት ንጹሀን ዜጎች ላይ የታጠቀ ቡድን በጥይት ግድያ ፈጽሟል። ከስድስት ሰዎች በላይ የሚሆኑ ሰዎች ደግሞ ቆስሎ ወደ ሕክምና ሄደዋል። ሰው ሰላም ነው ብሎ ስራውን እየሰራ ባለበት ባረፈበት እፍቶ በተቀነባበረ ሁኔታ በታቀደ ሁኔታ የቲፒኤልኤፍ ተላላኪዎች፣ የጽንፈኛ ኃይሎች ተላላኪዎች በፈጸሙት ተኩስ ነው ሰው ያለፈውን። ስለ ጥቃቱ ከትግራይ ክልል መልስ ለማግኘት ያደረግኩት ሙከራ ለዛሬ አልተሳካም። እንደተሳካ የምመለስ ይሆናል። ከሶስት ቀናት በፊት የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ለምክር ቤቱ ባቀረቡት ሪፖርት ክልሉ ከአጎራባሽ ክልሎች ጋር መልካም ግንኙነት እንዳለው ገልጸው በተለይ ከቤኒሻንጉል ጉምዝ ክልል ተፈናቅለው መጥተው የነበሩ ዜጎችን ወደ ቀያቸው መመለሳቸውን በተናገሩበት ምሽት ነው ጥቃቱ የተፈጸመው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር